የወጣቶች ዓለም የፖለቲካም ይሁን የኢኮኖሚ ዲፕሎማሲ ትልቅ ኃይል ያለው መሳሪያ ነው። ዲፕሎማሲያዊ ግንኙነት በሀገራት መካከል ወሳኝ ሚና ሲጫወት አስተውለን ይሆናል። ጤና ይስጥልን፣ የወጣቶች ዓለም ዝግጅት ተከታታዮች። አንድ ዲፕሎማት በመንግስት ደረጃ ሀገሩን በዓለም አቀፍ ሕግ መሰረት ለውጭ ሀገራት ወይም ለዓለም አቀፍ ድርጅቶች የሚወክል የመንግስት ባለስልጣን ነው። እዚህ የባለስልጣን ደረጃ ላይ ለመድረስ ደግሞ ከእያንዳንዱ ልኡክ በቂ ብቃትና ልምድን ይጠይቃል። የዛሬ ወጣቶች ዓለም ዝግጅት እንግዶቻችን ምህረት ሳምሶንና ሀሲና አብዱርሃማን ይህንን ልምድ ሰሞኑን ዱባይ ላይ በተካሄደ ጉባኤ ላይ ሊያዳብሩ ችሏል። ቤስት ዲፕሎማትስ የተባለው ጉባኤ መቀመጫውን ዩናይትድ ስቴትስ ያደረገና የተባበሩት መንግስታትን አስመስሎ የሚያዘጋጅ ወጣቶች የመደራደርና የዲፕሎማሲ ልምድ የሚጋሩበት መድረክ ነው። ይህም በምዕራቡ አለም ሀገራት ብቻ ሳይሆን በአረብ በእስያ እንዲሁም በአፍሪቃ ሀገራት የዲፕሎማሲው መድረክ እየተዘጋጀ ወጣቶች ይሳተፉበታል። የዘንድሮ ጉባኤ ወደ ተካሄደባት ዱባይ ከተጓዙት አራት ኢትዮጵያውያን አንዷ የሆነችው ምህረት ሳምሶን የፕሮግራሙን አላማ እንዲህ ስትል ታስረዳለች። ፕሮግራሙ ሞዴል ዩናይትድ ኔሽን ወይም የዲፕሎማቲክ ኢሹ ነው። በተለያየ እድሜ ያሉ ሰዎችን ያካትቷል እና ይሄ ፕሮግራም ምንድን ነው ፐርፐዙ? የተለያየ ኢሹ ነው በየአመቱ ይዘ የሚመጡት ለምሳሌ የዘንድሮ ኢሹ የከረንት ኢሹ ነው። ያም የዩክሬን እና የራሽያን ጦርነት እንደተመለከተ ነው። እና እንደ አንድ ዲፕሎማት ለእያንዳንዱ ተሳታፊ ተማሪም ሆነ ተሳታፊ የሆነ ሰው አንድ ሀገር ይሰጠዋል። የተለያየ ሀገር ምን ሀገር በዩክሬን በራሽያ በነበራቸው ጦርነት ላይ የነበረ ውይይት ለምሳሌ ዩኤን ላይ የተደረጉ ስምምነቶች፣ ውይይቶች ካሉ የሀገር የወሰነውን ውሳኔ ለምሳሌ ኢትዮጵያ ከሆነ ኒውትራል ከሆነች ኒውትራል በዛ ሀገር ላይ የተመሰረተ አርጊመንት ማቅረብ ነው እና ለአንዳንድ ደቂቃ ይሰጠንና እናቀርባለን። ፖዚሽን ፔፐር እናዘጋጃለን። ምን አይነት የኢኮኖሚካል ውድቀት ደረሰባቸው፣ ምን ቢደረግ ይሻላል፣ እኛ እንደ ሀገር ምን ደርሶብናል፣ እነሱ ጦርነት ላይ በመሆናቸው የሚለውን ነገሮች እንዳለ እናነሳና በዛች በተሰጠን ታይም ሊሚት አሳብ እያነሳን እንከራከራለን። ምህረት በሩሲያና በዩክሬን ጦርነት ላይ ጋምቢያ ያላትን አቋም ወክላ ነበር በጉባኤው ላይ የተካፈለችው። የትኛውን ሀገር ወክላ እንደምትዘጋጅ አስቀድሞ ተነግሯት ነበር። ከዚያም እያንዳንዳችን ልዑካኖች ንግግር አድርገን ተከራክረንና የውሳኔ ሀሳብ ካቀረበን በኋላ ድምጽ አሰጣጥ ይካሄዳል ትላለች ምህረት። ሌሏዋ በሳምንቱ መጀመሪያ ላይ በተጠናቀቀው ቤስት ዲፕሎማትስ ጉባኤ የተካፈለችው የ28 ዓመቷ ኢትዮጵያዊት ዶክተር ሀሲና አብዱርሃማን ስትሆን ኢትዮጵያን ወክላ ነው የቀረበችው። ይሄ ፕሮግራም የዩኤን ሲሚሌሽን ነው። እንዴት ነው ዩኤን ሀገራት ተሰባስበው ይህን ነገር የሚያዩት የሚለው ነገር ነው በደንብ የሚያሳየው ማለት ነው። ስለዚህ እንደዚህ ነገሮች ላይ በጣም መሳተፍ ፈልግ ነበረ ትን ነው መርጠሽ አይደለም እነሱ ናቸው ዴሊጌት የሚያደርጉት ከዛ የኢትዮጵያ ኢትዮጵያ ነው የሰጡኝ ከዛ የኢትዮጵያ አስታንስ ምን ይመስላል የሚለውን ነገር ነው የምታቀርቢ። እንግዲህ በዚህ ዝግጅት ላይ ያው ብዙ ነገር ተምርሻል ብዬ ገምታለሁኝ እና መቼም ደግሞ እንደ ኢትዮጵያዊ ኢትዮጵያዊያን ወክለሽ በእንደዚህ ዝግጅት ላይ መካፈል ትልቅ እድልም መስሎ ይታየኛል። ከዚህም ባሻገር ደግሞ ኃላፊነትም ነው። የዲፕሎማሲ ሚና ምን ያህል ወሳኝ ነው ትያለሽ? ለአንድ ሀገር በጣም አስፈላጊ ነው ዲፕሎማሲ ለአንድ ሀገር ብዙ ነገር ላይ ኢምፓክት አለው ላይክ ኢኮኖሚክ ግሮዝ በ በየው ሶሻሊ ያለሽ ኢንተራክሽን በየው ብዙ ነገሮች ላይ ኢምፖርታንት ነው ለአንድ ሀገር እድገት በጣም ኢምፖርታንት ነገር ነው። የአጠቃላይ ሕክምና ዶክተር የሆነችው ሀሲና በአሁኑ ሰዓት ከሕክምና ጋር በተያያዘ ስነ ውበት ላይ እየሰራች እንደምትገኝ ገልጻልናለች። ወጣቶቹ በዚህ ጉባኤ ላይ ለመካፈል እንዴት ቻሉ? የ22 ዓመቷ ምህረት የተለያዩ አማራጮች አሉ ትላለች ይህንን አክሰስ ልናገኝ የምንችለው በተለያየ መረጃ ነው። ለምሳሌ ፌስቡክም ላይ ያላቸው እኔ ፐርሰናል ያገኘኋቸው ኢንስታግራም ላይ ነው። ዌብሳይታቸውን ሼር በመደራረግ ራሳቸውን በጣም ስለሚያስተዋውቁ በዛ መንገድ ሳይን አድርገሽ ስትገቢ ያለውን ሪኳየርመንት ሲል ተደርጊና ከዛም በኋላ ቀላል ነው። ግን ምንድነው ይሄ ነን ፕሮፊት ኦርጋናይዜሽን ስለሆነ ቀደም ብለሽ ለአኮሞዴሽን የምትከፍዪው ራስሽ ነሽ። ይሁንና መጠነኛ የሚባል ወጪ ብቻ ነው መሸፈን የነበረብን። የምትለው ሀሲናስ የመካፈል እድሉን እንዴት አገኘች? የአረብ የወዝ የኤዥያን የተባለ የኢስተርን የተባለ በጣም ብዙ የሞዴል ዩናይትድ ኔሽንስ ሲሚሌሽን ፕሮግራሞች አሉ። በዛ ላይ ደግሞ ኢትዮጵያን ለመሳተፍ ነበረ ፕላን የነበረ ኢንተርኔት ነው ያገኘሁት። የደብሊዩ ኤች ኦ እንትን ኦንላይን ትሬኒንጎች በኮቪድ እንትን ወስድ ነበረ፣ የኮቪድ ትሬኒንጎች ማለት ነው። ከዛ ለኢትዮጵያ እየተባለ የሚመጣ ትሬኒንጎች ነበሩ፣ እነሱን ወስድ ነበር። ከዛ በኋላ ሚዋይል በጣም ሲንክሮናይዝ ስለሚያደርግ ይመጣልሻል፣ እንደዚ አይነት ትሬኒንጎች ኢንተርንሺፕ ትሬኒንጎች ማለት ነው። ስለዚህ የዲፕሎማሲ ትሬኒንግ ስለሆነ ይሄኛው ደግሞ ሞር ወደዛ መሄድ የምትፈልጊ ከሆነ ድሉን ይሰጡሻል። በጎንደር ዩኒቨርሲቲ የአራተኛ ዓመት የሕግ ተማሪ የሆነችው ምህረት በእንደዚህ አይነት ጉባኤ ላይ መካፈል ብዙ ጥቅም እንዳለው በመግለጽ ሌሎች ወጣቶችም እንዲሳተፉ ታበረታታለች። የሚሰጠው ጥቅም ያው ፐብሊክ ስፒኪንግ ላይ ጎበዝ እንዲሆን ኮንፊደንስ ዴቨሎፕ እንዲያደርግ ምናምን፣ ይሄ ፐርሰናል ጌኖች ሲሆኑ እነዚህ ፐርሰናል ጌኖች ሲሆኑ፣ ከዛ በተጨማሪ ደግሞ ምንድን ነው እዚህ ውድድር ላይ ተሳትፎ ለሚያሸንፍ አካል የሚቀጥለው ውድድር በየተለያየ ሀገር ስለሆነ የሚቀጥለው ውድድር ላይ የነፃ ሙሉ እንትን ወጪ ካቨር ይደረግለትና እንዲሳተፍ ይደረጋል። ከዛም አልፎ ተርፎ ዳኛም ምንም ለመሆን እዛ እንትን ላይ ማለት ነው እድል ሊሰጥ ይችላል። ከዛም አልፎ እራሳችንን ዴቨሎፕ የምናደርግበት እና ደግሞ የሚበልጥ አክኖሌጅመንት የምናገኝበት ነገር ነው። ምክንያቱም ለፓርቲሲፔሽን ለሌሎች ለሌሎች የተለያዩ ሰርተፍኬቶች የሚፈጣሉ እና ያ ደግሞ ጥሩ ነው ለወደፊታቸውም። ከዛም አልፎ ደግሞ እንዲህ አይነት ኢቬንቶች ላይ መገናኘት እና ደግሞ የተለያየ ነገሮችን ከረንት ኢንተርናሽናል የሆኑ አፌርሶችን ማወቅ በጣም አሪፍ ነገር ነው ብዬ አስባለሁ። እንደዚህ አይነት ነገር ላይ ኢንተረስትድ ለሆኑ ሰዎች ይሄ በጣም አሪፍ ነው እና ሰው ቢሞክረው ጥሩ ነው ብዬ እላለሁ። ከዚህም ባሻገር ሌሎች ወጣቶችን በእንደዚህ አይነት ጉባኤዎች ላይ እንዲሳተፉ ሌላም ያቀድነው ነገር አለ ትላለች ዶክተር ሀሲና። ከዚህ በኋላም የተለያዩ እንደዚህ ሲሙሌሽኖች አሉ። ስለዚህ እነሱን በደንብ ኢትዮጵያውያኖችን በደንብ ሰፋ አድርገን እንድንሳተፍ እፈልጋለሁ። ኖርማሊ እንትኑን የምታሸንፊው ቤስት ኦፍ ቤስትም ይባላል። እኛም የመጀመሪያ እንትናችን ስለነበረ አላወቅነው የመጀመሪያ ሚቲንጋችን ስለነበረ እዚህ ወደፊት ዲፕሎማሲ መሆን አምባሳደር መሆን የሚፈልግ ብዙ ወጣቶች ይኖራሉ። ብዙ እንደዚያ ኢንተርኔት ያላቸው ሰው ልጆች ስላሉ እነሱን በደንብ ትሬን ማድረግ እንፈልጋለን። ም በሜምበር ብዙ ብንሆን በጣም አሪፍ ነው የሚሆነው። ብዙ ኢትዮጵያውያን ሲሳተፉ በደንብ በጣም አሪፍ ይሆናል። በነንበር አንድ ምታደርጊ ከሆነ ራሱ ባንዲራችን በደንብ ነው የሚሰቀለው እዛው ዩኤን ሲሚሌሽኑ ላይ በደንብ ነው የምትጠቃሉ። ስለዚህ በደንብ ኢትዮጵያ እንደ በደንብ ነው መስራት የሚያሳልቀው እሱ ላይ ምናልባት ሌሎች ወጣቶች እንደዚህ አይነት እድል እንዲያገኙ ምን ቢያደርጉ የት ቢፈልጉ ጥሩ ነውት ያለሽ አንደኛ ነገር አሁን እኛ በምናመቻቸው ሲሚሌሽን ላይ ቢሳተፉ፣ ተኛ ነገር ደግሞ ሊንኩን በደንብ ሼር እናረጋቸዋለን ኮንሰልት ማድረግ የሚፈልጉ ካሉ ደግሞ በደንብ ኮንሰልት እናደርጋቸዋለን። ግን ፎርማሊ በሆነ መልኩ ለመዘጋጀት ያው ፕሪፐርድነስ እኛም ያስፈልገናል። ግን በደንብ ጋይድ እናደርጋቸዋለን። ኢንተርንሽፕ ፕሮግራሞችን መከታተል ያስፈልጋቸዋል። የተለያዩ መች መች እንደሚ አሁን ከዚህ በኋላ መቼ የት ሀገር የሚለውንም እኛ ስለምናውቅ በደንብ ፎሎው እንዲያደርጉ እናደርጋቸዋለን። ብዙ ሊንኮች አሉ፣ ብዙ ኢንተርንሽፕ ፕሮግራሞች አሉ እና አይንክ ወይ እንደዚህ አይነት ኦፖርቹኒቲዎች እንዲመቻች ወይ ክሬት ማድረግ እኛ ክሬት እናረጋለን ብለን ያሰብ ነው ስንመለስ ማለት ነው። ዘንድሮ በዚህ ቤስት ዲፕሎማትስ በተባለው ጉባኤ ላይ ከኢትዮጵያ በጠቅላላ የተሳተፉት አንድ ወንድና ሶስት ሴቶች እንደነበሩ የገለጸችን ለምህረት፣ ከዚህ ቀደም ትውውቅ እንዳልነበራቸውም ነግራን። የተለያየ ዘርፍ ላይ ያለ ሰዎች ነን። ለምሳሌ እኔ ተማሪ ነኝ እንደነገርኩሽ። እነሱ ደግሞ አንደኛዋ ዶክተር አንደኛዋ ደግሞ ሪፍጂ ነገር ላይ ነው የምትሰራው። አንተዋወቅም ነበር ግን ያው የራስ ሰው ሲገናኙ ደስ ይላል እና ትግባቢያለሽ። ይበልጥም ይሄ ድል ሌላ የሚፈጥረው ነገር የተለያዩ ሀገራት ዜጎችን እንድታቂ፣ ካልቸሮች የምታይበት ነው ሰዎችን የምትተዋወቂበት ማለት ፎር ላይፍ ነው ሰዎችን የምትተዋወቂው ኮሚኒኬሽን ይኖርሻል እና እንደዛ ነው። በእንደዚህ አይነት ጉባኤ ላይ ስካፈል የመጀመሪያ ጊዜ ነው የምትለው ምዕረት ከጉባኤው ላይ ካገኘችው ተሞክሮ ባሻገር ዱባይንም የመጎብኘት አጋጣሚ አግኝተናል ትላለች። አሁን ለምሳሌ ለእኛ ለብዙዎቻችን እዛ ለምንሄደው ዱባይን አናቅረውም። ስለዚህ ዱባይ ላይ አሪፍ አሪፍ የሚባሉትን ቦታዎችን ጉብኝት ያስኬዱን ነበር፣ ያሳዩን ነበረ። ጎንላጎን አሪፍ ነው። ባለፉ ሳምንት መጨረሻ ዱባይ ላይ የተካሄደውና የተባበሩት መንግስታት ድርጅትን ጉባኤ በማስመሰል በወጣቶች መካከል በሚደረግ የዲፕሎማሲ ልምምድ መድረክ ከተካፈሉት ምህረት ሳምሶንና ሀሲና አብዱራማን ጋር የነበረን ቆይታ ይህን ይመስል ነበር። ሳምንት አንድ ዘመናዊ ጫማ መጥረጌ የሰራ ወጣትን ይዘን እንቀርባለን። እስከዛው መልካም ሳምንት። ልደት አበብነኝ ጤና ይስጥልኝ።